ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግሥት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል አዲስ ሪፖርት አወጣ። የኢንተርኔት መስመር አፈናው ነበር እና አፈና ከኢትዮጵያ ከነበረው ፕሮጀክት ጋር አብሮ መሄድ እና ያለ ፕሮጀክት እንዲሁም ለማቆም እና ለመከላከል በተለይ ደግሞ በፕሮጀክት ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን ዓላማ የነበረው መስመችም ነገሮች እንዳለ የሚያሳይ ነው። የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት በመጀመሪያ ሪፖርቱ የአንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀባዩትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎላው ሪፖርት ነው። እኒህኛው ማለት ምላሽ የሰጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ናቸው። ሙሉ ዘገባውን በእለቱ አብይ ርዕስ እናቀርባለን። ሌሎች በርከት ያሉ ዘገባዎችም በመጽሔቱ ክፍለ ጊዜ ተሰናድተዋል። በመጽሔቱ ክፍለ ጊዜ ካሉት በተጨማሪ የዓለም ዜናን በቅደም ተከተል ተዘጋጅቷል። ሌሎች በርከት ያሉ ዘገባዎችም አሉን። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ? ዛሬ ረቡዕ ታኅሳስ 5 2009 ዓ.ም ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበባ አቀናባሪያዋ ብርሃን ኃይሉ ከስርጭት መሐንዲሱም፣ መስታወቱ ያንጸባርቃል አይታዩኝም። አብረን እናመሻለን። ለማንኛውም መልካም ምሽት። አሁን ዜና እንሰማለን። የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ወራሪዎቹ ኃይሎች ሕንፃውን በአስቸኳይ ለቀው እንዲወጡም ጥሪ አቅርበዋል። ዛሬ ረቡ ይፋ የሆነ የድርጅቱ ዋና ጸሐፊ ቃል አቀባይ መግለጫ እንዳመለከተው የጋምቢያ ወታደራዊ ኃይል ሰላማዊ የስልጣን ሽግግርን የሚያሰናክል ምንም አይነት ተጨማሪ እርምጃ እንዳይወስድ ጥሪ ቀርቦለታል። እንደ አውሮፓ አቆጣጠር ባለፈው ታህሳስ አንድ ቀን በተካሄደው በጋምቢያው ምርጫ ውጤት መሠረት ፕሬዚዳንት ያህያ ጃሜህ ስልጣናቸውን ለተፎካካሪያቸው አዳማ ባሮው እንደሚያስረክቡ ቃል ገብተው ሲያበቁ በኋላ ግን የምርጫ ኮሚሽኑ ስህተት ፈጽሟል በሚል እምቢ ማለታቸው አይዘነጋም። እንዲያውም ትናንት ማክሰኞ የጋምቢያው ገዢ ፓርቲ የምርጫ ውጤቱን ውድቅ እንዲያደርገው ለጠቅላይ ፍርድ ቤቱ መመሪያ መስጠቱ ይታወቃል። በላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ የሚመራ የአራት የምዕራብ አፍሪቃ ሀገሮች የልኡካን ቡድን ትናንት ወደ ጋምቢያ ሄደው ከሚስተር ጃሜህ ጋር መገናኘቱም ይታወቃል። ፕሬዚደንት ሰርሊፍ ከተልእኳቸው ሲመለሱ በሰጡት ቃል ጉዳዩ የሚመለከታቸው አካላት ሰላማዊ የስልጣን ሽግግር ለማከናወን ቃል መግባታቸውንና ዝርዝር ሁኔታው ደግሞ በዚህ ሳምንት ማብቂያ ገደማ ናይጄሪያ ዋና ከተማ አቡጃ ላይ በሚካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ማለትም ኤኮዋስ ስብሰባ ላይ ውይይት ይደረግበታል ብለዋል። አዲስ ይፋ በሆነ አንድ ዘገባ መሰረት በናይጄሪያዋ የቦርኖ ክፍለ ግዛት የሚገኙ ሁለት ሶስተኛ የሚሆኑት የጤና ተቋማት አንድም ወድመዋል አሊያም ተዘግተው ስራ አቁመዋል። ይህም የሆነው አካባቢው የአማጺው ቡድን የቦኮ ሃራም ቁጥጥር ያየለበት በመሆኑ እንደሆነ ታውቋል። የዓለሙ ጤና ድርጅት ደብልዩ ኤችኦ ዛሬ ረቡዕ ባወጣው ዘገባ እንዳመለከተው በአካባቢው ከነበሩት 743 የጤና ተቋማት ቢያንስ 35 ያህሉ ወድመዋል። ስራ ላይ ከሚገኙት መካከል 31 በመቶ ያህሉ የአማጺው ቡድን መተላለፊያውን በመዝጋቱ አገልግሎት መስጠት እንደማይችሉን የተገለጠው በዚህ አሃዝ የተጠቀሱ የጤና ተቋማት የዓለም ጤና ድርጅቱና የቦርኖ ክፍለ ግዛት የጤና ጥበቃ ባለስልጣናት በጋራ ሆነው ያረጋገጡት ሲሆን የጋራ ጥናቱም በዚያች ክፍለ ግዛት ወደፊት ሊሰጥ ስለሚችለው የጤና አገልግሎት ለመወሰን እንደሚረዳ ተገልጧል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ለካንሰር ምርምር ለሱስ አስመጪ ዕጽ ማስወገጃ ስራና ለአእምሮ ጤና አገልግሎት ይረዳ ዘንድ 6.3 ቢሊዮን ዶላር ሰነድ ማጽደቃቸው ተነገረ። ፕሬዚዳንቱ ይህን ሰነድ ያጸደቁ ትናንት ማክሰኞ በዋይት ሀውስ በተከናወነ ሥነ ሥርዓት ላይ ነው። ፕሬዚዳንቱ በዚህ ወቅት ሲናገሩ ዩናይትድ ስቴትስ የካንሰር ሕመምን ለማጥፋት ቀዳሚዋ አገር መሆን እንዳለባት አምናለሁ። እናም ብዙ ሰዎች ከሚያስቡት በላይ ጉዳዩን በስኬት እያካሄድን ሲሆን፣ ይህ የአሁኑ ሕግ ደግሞ ይበልጥ ወደ ፍጻሜው ያዳርሰናል። ብለዋል። ሚስተር ኦባማ ለዚህ የምርምር ስራ ስኬታማነትና ህጉም እንዲጸድቅ አስተዋጽኦ ያደረጉትን ምክትል ፕሬዚዳንት ጆ ባይደንን አሞግሰዋል። ምክትል ፕሬዚዳንት ባይደን ልጃቸው ቦ ባይደን እንደ አውሮፓ አቆጣጠር በ2015 በካንሰር መመሞቱ አይዘነጋም። ና ምክትል ፕሬዚዳንት ባይደን ያኔ በካንሰር ላይ የጀመሩት ዘመቻ ነው ለውጤት የበቃው ሲሉ ፕሬዚዳንት ኦባማ አስገንዝበዋል። ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ጥር ወደ ዋይት ሀውስ ከመግባታቸው አስቀድሞ ዋሽንግተን ዲሲ ውስጥ ካቋቋሙት ትራምፕ ዓለም አቀፍ ሆቴል ከተሰኘው የሆቴል ንብረታቸው ጋር ያላቸውን ትስስር እንዲያቆሙ አራት የዴሞክራቲክ ፓርቲ ምክር ቤት አባላት አሳስበዋል። ትራምፕ ይህን እርምጃ መውሰድ የሚኖርባቸው ማንኛውም ተመራጭ ባለስልጣን ከሆቴሉ ትርፍ ተጠቃሚ መሆን እንደማይችል የተደነገገውን ሕግ እንዳይጻረር መሆኑም ታውቋል። ለጠቅላላ አገልግሎት አስተዳደር ክፍል በተላከ ደብዳቤ ሚስተር ትራምፕ ልክ የፕሬዚዳንቱን መንበር ለመያዝ ቃለ መሐላ ሲፈጽሙ ከሆቴሉ ጋር ያለውን ውል አፍርሰዋል ማለት ይሆናል። ውሉ በትክክል ያስቀምጠው ማንም የዩናይትድ ስቴትስ መንግስት ተመራጭ ባለስልጣን ወይም የምክር ቤት አባል የሆቴሉ ውል አካል አይሆንም የሚል ነው። ዲሞክራቶችን በጥያቄያቸው ያነሱት ይህንኑ ነጥብ ሆኖ ዶናልድ ትራምፕ ቃለ መሀላ ፈጽመው ወደ መንበረ መንግስቱ ሲመጡ የዚህ ሆቴል ተጠቃሚ እንዲሆኑ ህጉ አይፈቅድላቸውም የሚል እንደሆነም ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሩሲያ ከታሊባን ጋር ያላትን የተወሰነ ግንኙነት ለመቀጠል ይፋ በማድረጓ የአፍጋኒስታን ባለስልጣናትና የምክር ቤት አባላት ቁጣቸውንና ውግዘታቸውን እያሰሙ ነው። በአሁኑ ወቅት ስብሰባ ላይ የሚገኙት የአፍጋኒስታኑ ምክር ቤት አባላት በጉዳዩ ላይ የሞቀ ክርክር እያካሄዱም ሲሆን አንዳንድ አባላት የሩሲያን አቋም አሳፋሪ ሲሉ፣ ሌሎች ደግሞ ሞስኮ ከታሊባን ጋር ግንኙነቷን በመቀጠሏ ውግዘት አሰምተዋል። ታሊባንን የምትደግፈው ኢራንም ይኸው የአፍጋኒስታን ውግዘትና ተቃውሞ ደርሶባታል። በኢራቋ ከተማ ሞሱል ሊካሄድ ከታቀደው የመልሶ ጥቃት ዘመቻ አስቀድሞ ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን ከሀገሪቱ ሰራዊት መሳሪያ ጋር የሚስተካከል በርካታ ጦር መሳሪያዎችን እያስመሰለ ማውጣቱ ተነገረ። በዚሁ መሰረት አይሲስ የተለያዩና በሺዎች የሚቆጠሩ ቦምቦች፣ አዳፍኔዎችና ጥይቶችን እንዳመረተ ታውቋል። ቡድኑ እያወጣ ያለው ወይም እየሰራ ያለው ጦር መሳሪያዎች ጥራታቸው የታወቀና የተመረመረ እንደሆንም ተነግሯል። በመጨረሻም የቻይና መንግስት በአወዛጋቢው የደቡብ ቻይና ባህር አካባቢ የገነባቸው አርቲፊሻል ደሴቶች ዙሪያ አያሌ ወታደራዊ መከላከያ መዋቅሮችን አቋቁሟል። ከአየር የተነሱና ዛሬ ረቡዕ ለህትመት የበቁ ፎቶግራፎች እንዳመለከቱት ጸረ አውሮፕላን ጦር መሳሪያዎችና የሚስል መከላከያዎችም ታንጸዋል። ይህን ወታደራዊ ግንባታ ካለፈው ሰኔ ወር ጀምሮ በሳተላይት አማካኝነት የሚከታተለው ቡድን እንዳመለክተው ቻይና ተመሳሳይ የሆኑ ጽሕፈት ቤቶችን ነው በመከላከያነት የገነባቸው። የመከላከያ መዋቅሩ ማንኛውንም ጥቃት ለመቋቋም የሚችልና በቅርቡም ስራ ላይ እንደሚውል ሪፖርቱ አመልክቷል። ለሰዓቱ ያለን ዜና አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው ፕሮግራማችን እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል በዛሬው ዕለት ሪፖርቱ አዲስ ዘገባ ይፋ አድርጓል። የኢትዮጵያ መንግስት በበኩሉ ሪፖርቱ የኢትዮጵያን መንግስት ምላሽ ያላካተተ የአንድ ወገን ሪፖርት ነው ብሎታል። በዝርዝሩ ጽዮን ግርማ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት ሆን ተብሎ በተቀነባበረና ህገ ወጥ በሆነ መንገድ ማህበራዊ ሚዲያን፣ የዜና ማሰራጫ ድረገጾችን በመዝጋቱ የመንግስት ወታደሮች ለተቃውሞ በወጡ ሰዎች ላይ የሚፈጽሙት የሰብአዊ መብት ጥሰቶች እንደ ታፈነ እንዲታፈኑ አድርጓል ሲል ሪፖርት አውጥቷል። የአምነስቲ ኢንተርናሽናል ይህ ሪፖርት አለም አቀፍ ከሆነውና የኢንተርኔት አፈናዎችን በተመለከተ የቴክኒክ ጉዳዮችን መርምሮ ከሚሰራ ኡኒ ከተባለ ድርጅት ጋር እንደሰራው ገልጾ በዚህ ጥናት መሰረትም መረጃዎች ሚስጢራዊ በሆነ መንገድ የሚተላለፍበትን ዋትሳፕ የተሰኘ በኢንተርኔት ፎቶ ድምፅና መልእክት መለዋወጫ ሙሉ ለሙሉ ተዘግቷል። በተጨማሪም የመንግስቱ ተቃዋሚና የመረጃ ማሰራጫ አስራ ስድስት የኢንተርኔት ድረገጾችን ዘግቷል ብሏል። በዚህ ድርጊትም ዜጎች ኢንተርኔት የማግኘት ሰብዓዊ መብታቸው ተጥሷል። በተጨማሪም በሀገሪቱ ውስጥ የሚፈጸሙ ሌሎች የሰብአዊ መብት ጥሰቶች ለዓለም እንዳይታዩ አፍኗል። ብሏል ሪፖርቱን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሰሀ ተክሌን ማምሻውን አነጋግሬያቸው ነበር። አምነስቲ ይህንን ጥናት ማጥናት ያስፈለገው ለምን እንደሆነም ጠይቄያቸዋለሁ። አንደኛ ያው ኢንተርኔት የሂውማን ራይት መሆን ከጀመረ ቆይቷል። ኢንተርኔት እና ኢንተርኔት ላይ ሰባይ ነገሮች፣ ሶሻል ሚዲያ የሰብአዊ መብት ጉዳይ መሆን ከሆነ ቆይቷል እና በዓለም አቀፍ ደረጃም ተረጋግጧል። የተለያዩ ውድኖች ኮንቬንሽኖች አሉ፣ ስምምነቶች አሉ። ስለዚህ ኢንተርኔት ማቋረጥ የሰብዓዊ መብት ጥሰት ነው። በሁለተኛ ደረጃ ደግሞ ባለፈው አመት በነበረው ተቃውሞ ጊዜ ላይ በተለያዩ ጊዜ ላይ ኢንተርኔት መቆራረጥ፣ የዌብሳይቶች ገደብ ኢትዮጵያ ውስጥ እንዳይታዩ ማድረግ፣ በተለይ ዋትሳፕን የመከልከል ነገሮች ይታዩ ነበር። እንደምታስታውሱት በቅርብ ጊዜ እንኳን የአስቸኳይ ጊዜ አዋጁ ከወጣ በኋላ ራሱ በተለይ ሞባይል ኢንተርኔት ተቋርጦ ነበር። በተለይ አማራ፣ ኦሮሚያ እና አዲስ አበባ ላይ በቅርብ ጊዜ ከዲሴምበርቴን ጀምሮ ተመልሷል። ህዳር አንድ ማለት የኢትዮጵያ ቆጣጠር አካባቢ እና ከዛ ጊዜ ተመመለሱ በፊት ለሁለተር ዝም ብሎ ነበር የተዘጋው እና የነበረው ሲዘጋ ራሱ በምን ህግ መሰረት እንደሚዘጋ ግልጽነት የለውም። ለምን እንደሚዘጋ የሚታወቅ ነገር የለም። ግልጽነት የጎደለው አርቢትራሪ የሆነ እርምጃ ነበር ሚመስለ ከዛ በተጨማሪ ደግሞ ማን ነው የሚያደርገው ይህን ነገር ማን ቻሌንጅ ማድረጊያ ደግሞ መጠየቅ የሚቻልበት ነገር ሜካኒዝም የለም ስለዚህ ለዛ ነው አምነስቲ ኢንተርናሽናል ይህን ጥናት ማድረግ ያስፈለገው ግን በመጀመሪያ መግቢያ ላይ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጸሙትን የመብት ጥሰቶችም ለማፈን ተጠቅሞበታል የኢንተርኔት መዘጋቱን የሚል ነገር አንስተሃል እነዚህ የታፈኑ ናቸው ብሎ አምነስቲ የሚያምናቸው የመብት ጥሰቶች አሁንም እየተፈጸሙ ነው የሚል ማሳያ ሪፖርት ውስጥ ተካቷል የአሁኑ ለምሳሌ ምንድን ያለው ለምሳሌ አስቸኳይ ጊዜ አዋጅ ከታወጀ በኋላ ኢንተርኔት የለም በተለይ ኦሮሚያ አዲስ አበባ ና አማራ ክልል ላይ ማለት ነው በዚህ ምክንያት ያሉትን የመብት ጥሰቶች ማወቅ አልቻልንም አይወጡም እንደ በፊቱ ሪፖርቶች አይወጡም ፒክቸሮች አይወጡም ፉቴጅ ወይም ደግሞ የቪዲዮ ምስሎች አይወጡም እና ያለውን በተወሰነ ደረጃ ራሱ ገድቦታል አሁን ያለውን እንደዚህ አይነት ሪፖርቶች ሲሰሩ የሪፖርቶች የተሰሩበት መንገድ ሁልጊዜም ጥያቄን ይፈጥራል። እንዴት ነው እነዚህ አይነት ሪፖርቶች የሚሰሩት? ትክክለኛነታቸው እንዴት ነው የሚረጋገጠው? የስሚ ስሚ ናቸው ወይ የሚሉ ጥያቄዎች አብረው ይነሳሉ። ሁልጊዜም ይሄ እነዚህ ሪፖርቶች እንዴት ነው የተሰሩት? ምን ያህል የተረጋገጡ ናቸው? ምን ያህል ሙያዊ የሆነ የምርምር ውጤት ነው? በዚህ ላይ ኡኒ የሚባለው ድርጅት የቴክኒካል ድርጅት ነው። ስለዚህ የተቆራረጡ ዌብሳይቶችን፣ ድረገጾችን ኢትዮጵያ ውስጥ መከልከል አለመከልከላቸውን ኢትዮጵያ ውስጥ ባለው የዩአርኤል መግባት ይችላሉ አይችሉም የሚለውን ኢንቴንሲቭሊ ቼክ አድርጓል ከሰኔ ጀምሮ እስከ ጥቅምት ድረስ ማለት ነው። እና እነዚህ የተዘጉ ዌብሳይቶች ለማናቸው የሚለውን ቴክኒካሊ ፕሩፍ አድርጓል። በስም ብቻ ሳይሆን በራሱ ቴስት ራሱ ባደረገው ቴክኒካል ቴስቶች ነው እነዚህ የሚያረጋገጠው። በዚህ ምክንያት ደግሞ በእርግጠኝነት እንደተዘጉ ያረጋግጣቸው። ለምሳሌ ዋትሳፕ ሙሉ ለሙሉ እንደተዘጋ በዛ ጊዜ አረጋግጧል። ጠንካራ ፍንጮችን አሳይቷል እና ይሄ ቴክኒካል የሆነ ሪሰርች ነው የተሰራው። እንደዚህ አይነት የአምነስቲ ኢንተርናሽናልም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት አይቀበለውም። የኢትዮጵያ መንግስትም፣ የኢትዮጵያ መንግስትን ደጋፊዎችም የኢትዮጵያን ሰላም የማይፈልጉ ድርጅቶች የሚያወጡት ሪፖርት ነው በሚል ሁልጊዜም አይቀበሉትም። እዚህ ላይ አምነስቲ ምን ይላል? አምነስቲ የኢትዮጵያን ሰላም የማይፈልግበት ምክንያት የለም። ሰላም የሚረጋገጠውም የሰብአዊ መብትን በማረጋገጥ ነው የሚል እምነት ነው ያለው። ስለዚህ ለኢትዮጵያ በእኛ አመለካከት፣ በአምነስቲ አመለካከት የሰብአዊ መብቶች ላይ መስራት፣ የሰብአዊ መብቶችን ማረጋገጥ፣ የሰብአዊ መብቶችን ማስከበር የሰላም ማስከበር አንድ አካል ነው እና ስራችንን እንደሰላም ሰላም ማስከበር አንድ አካል ነው እንጂ የምናየው ሰላምን እንደመንሳት ወይም እንደማሸበር ወይም ደግሞ ለመበጥበጥ እንደመሞከር አናየውም። ስለዚህ ሰብአዊ መብት የምናስከብረው አንደኛው ሰላም ላይ ባለው እንደምታ ነው ማለት ነው። ስለዚህ ከዚህ አንጻር አምስት ሌላ የተለየ አጀንዳ ነው፣ ያው የተለመደ ነው። እንደዚህ አይነት መርሶች በኢትዮጵያ በኩል ከኢትዮጵያ መንግስት በኩል የሚያሳዝን ነው። ግን መታወቅ ያለበት ነገር ሁላችንም ለኢትዮጵያ ሰላም እና ኢትዮጵያ ሕዝብ ሰብአዊ መብት መከበር እንደምንሰራ ነው መታወቅ ያለበት። አቶ ፍስሀ ያይዘው እንዲ ያሉ ሪፖርቶች የሚወጡት አንድም መንግስት ሁኔታዎችን ተመልክቶ የዜጎችን የሰብአዊ መብት እንዲያከብር፣ በሌላ በኩል ደግሞ ዓለም አቀፍ ድርጅቶችና መንግስታት በኢትዮጵያ የሚደረገውን የመብት ጥሰት አውቀው ግፊት እንዲያደርጉ ለማድረግ ነው ብሏል። የኢትዮጵያ መንግስት በዚህ ሪፖርት ላይ ያለውን ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ ጋር ማምሻውን ደውዬ ነበር። በመጀመሪያ ሪፖርቱ አንድ ወገን ሪፖርት ብቻ ነው የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀባዩትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው፣ ሚዛናዊነት የሚጎላው ሪፖርት ነው። በመሰረቱ በኢትዮጵያ የሰፈነው ስርዓት በግልጸኝነትና በተጠያቂነት አሰራር ውስጥ በዛ ማዕቀፍ ውስጥ ሆኖ የሚንቀሳቀስ መንግስት ነው። ከዛም ውጪ ለዜጎቹ ኃላፊነት የሚሰማው እንዲሁም ለዜጎቹ የሚቆረቆር ኢንተርኔትንም ዘ ተገብቶ ይሁን ሌላ አይነት እርምጃ ወስዶ በዜጎቹ ላይ ጭቆና ለመፈጸም ምንም አይነት ምክንያት የሌለው መንግስት ነው። ስለዚህ በዚህ ደረጃ የሚያነሳቸው ችግሮች በራሱ የኢትዮጵያን ተጨባጭ ሁኔታ የሚገልጽ አይደለም ብዬ ነው አምነስቲ ኢንተርናሽናል ግን ይህንን ሪፖርት የሰራሁት ኦኒ ከሚባል ኢንተርናሽናል የሆነ ዓለም አቀፍ የሆነ ድርጅት ቴክኒካል ነገሮችን ለምሳሌ የኢትዮጵያ መንግስት ኢንተርኔትን ዘግቷል ሲል የዋትስአፕን፣ በኢንተርኔት አማካኝነት መረጃን የሚያስተላልፉ የተቃዋሚ ድርጅቶች ዌብሳይቶችን ዘግቷል እነዚህን ቴክኒካል ነገሮች አስጠንቼ ነው ሪፖርት የሰራሁት ብሏል። ባነጋገር ነው ወቅት እንዴት ያውታል ይህ ተቋም በተደጋጋሚ የሚያወጣቸው መረጃዎች በተጨባጭ ግራስ ሩት ላይ ወርዶ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባገነዘበ መልኩ ትክክለኛ እና ሀቀኛ መረጃ ይዞ ማውጣት ላይ በርካታ ችግሮች ያሉበት ተቋም እንደሆነ ይታወቃል። አሁንም ከዛ የተለየ ዋጋ የሚሰጠው ሪፖርት ነው ብዬ አላስብም። አሁን ሪፖርቱ ለምሳሌ ኢንተርኔት ተዘግቷል፣ ዋትስፕ ተዘግቷል፣ ዌብሳይቶች፣ ድረገጾች ተዘግተዋል ይላል። አልተዘጋም። ኢትዮጵያ ውስጥ ኢንተርኔት ሁላችንም ስንጠቀም ነው የኖር ነው ኢንተርኔት አልተዘጋም። ሞባይል ዳታ ላይ መስተጓጉሎች ነበሩ። እዚህም ደግሞ መሻሻል እያሳየ ያለበት ሁኔታ ነው ያለው። ስለዚህ በተደጋጋሚ ሲያወጧቸው ከነበሩ መረጃዎችም ስንነሳ የአስቸኳይ ጊዜ አዋጁ የጣላቸው ገደቦች አሉ። እነዚህን ገደቦች በሂደት እያየ ሁኔታዎችን መሻሻል እየገመገመ ለውጦች መታየታቸውን በተጨባጭ እያየ መሻሻሎችን አድርጓል። እኛም ግን አንስተን ነበር ለአምነስቲ ኢንተርናሽናል የኢትዮጵያ መንግስት እንደዚህ አይነት ምላሾችን ይሰጣል፣ እነዚህን ሪፖርት አያምናቸውም። ለምሳሌ የኢትዮጵያን ሰላም ለማደፍረስ የሚሰሩ ናቸው ይላል የኢትዮጵያ መንግስት፣ ብለን ለአምነስቲ ይህን ጥያቄ አቅርበንለት አምነስቲ ኢንተርናሽናል የኢትዮጵያን ሰላም የማደፍረስ ምንም አይነት አላማ የለውም ነገር ግን የዜጎች መብት በተጣሰ ጊዜ የተጣሰ የዜጎችን መብት ይፋ የማድረግ አላማ ነው ያለውና እነዚህን ሪፖርቶች የምንሰራው አንዱም ለኢትዮጵያ መንግስት ነው እንዲጠቀምበት ነው ብለዋል። የኢትዮጵያ መንግስት ከዛ አንጻር አያዩም። እንደዚህ አይነት ሪፖርቶችን ይጠቅመኛል ከሚል የኢትዮጵያ መንግስት በተጨባጭ ህዝቡ በየደረጃው ሲያነሳቸው የነበሩ ችግሮች በትክክል ሌጂትሜት የሆኑ ጥያቄዎች ናቸው ብሎ ተቀብሏል። እነዚህን ችግሮች ደረጃ በደረጃ ለመፍታት መንግስት ካሉበት ችግሮች መላቀቅ አለበት። ዜጎችን በቅንነትና በታማኝነት በአገልጋይነት መንፈስ ዜጎችን ማገልገል አለብኝ በሚል ራሱን በጥልቀት እያየ ያለበት ሁኔታ ነው ያለው። አንዴ ነው። ሁለተኛ የተለያዩ መድረኮችን በየደረጃው እስከ ታች እስከ ቀበሌ ድረስ ህብረተሰቡ በስፋት በሚገኝባቸው አካባቢዎች ጭምር ህብረተሰቡን እያወያየ ህብረተሰቡ አሉ የሚላቸውን ችግሮች በትክክል ተቀብሎ ከራሱ ከህብረተሰቡ ጋር ለመፍታት ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ችግሮችን ለመቀበል፣ ችግሮችን ለመስማት ምንም አይነት ችግር የለበትም። ወደ ውስጥ ለማየትም ችግሮች የሉበትም። ስለዚህ ትላልቅ የሆኑ ሰፊ የሆኑ ግሪቫንሶች ህብረተሰቡ ያነሳቸው አሉ። እነዚህ ደግሞ በደረጃ እንዴት መፈታት እንዳለባቸው ከራሱ ከህብረተሰቡ ጋር እየተመካከል ያለበት ሁኔታ ስላለ ችግሮችን ለመቀበል በሚደረግ ግብ ግብ አይደለም የሚል ነገር ስላለ የአምነስቲ ኢንተርናሽናል ሪፖርት ሰላሳ አንድ ገጽ ባለው በዚህ ሪፖርቱ ኢትዮጵያ ውስጥ የማህበራዊ ሚዲያና የኢንተርኔት ቅድመ ምርመራ ማሳያ ናቸው ያላቸውን በዝርዝር አስፍሯል። ለኢትዮጵያ መንግስት በሚል ባሰፈረው ምክረ ሀሳብ ላይም መንግስት ኢንተርኔትን ከመገደብ ህገ ወጥ የኢንተርኔት ቅድመ ምርመራን ከማድረግና የዜጎችን ሰብአዊ መብት እንዲያከብር መክሯል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በታሰሩ በ15ኛ ቀናቸው ዛሬ ከሕግ ጠበቆቻቸው ጋር ተገናኝተው መነጋገራቸው ተገልጧል። ለብቻቸው በአንድ ክፍል ውስጥ የታሰሩ ቢሆንም በጤንነታቸው በኩል ግን ደህና ናቸው ሲሉ ጠበቃቸው ገልጠዋል። ዶክተር መረራ በሚቀጥሉት አስራ አምስት ቀናት ውስጥም ለሁለተኛ ጊዜ ፍርድ ቤት እንደሚቀርቡ ታውቋል። መለስካቸው አመሃ ይህንኑ ዜና ተንተርሶ የሕግ ጠበቆቻቸውን አነጋግረዋል። አሁንም በስልኩ መስመር ይገኛል። መለስካቸው እንደምናመሸ እንደምናመሸ። አሉላ መለስካቸው፣ ከሁለቱ የህግ ጠበቆቻቸው አንዳቸውን ዶክተር ያዕቆብ ሀይለማርያምን አነጋግረሃል? አው፣ የዶክተር መረራ ጉዲና ሁለት ጠበቆች ናቸው ያላቸው። አንደኛው አቶ ወንድሙ ይሳ ይባላሉ። ሌላኛው ያናገርኳቸው ዶክተር ያዕቆብ ኃይለማርያም ይባላሉ። ከእሳቸው ጋር ተገናኝቼ አናግራቸው ነበረ። ዛሬ እሳቸው ለዚህ ወይ እንዳስታወቁት ከደንበኛቸው ከዶክተር መረራ ጉዲና ጋር ተገናኝተው ተነጋግረው ነበረ። እስቲ እሳቸው ያሉኝን በቀጥታ ለአድማጮች ባሰማ ይሻላል። አሉላ ዶክተር መረራ ከታሰረ ዛሬ አስራ አምስት ቀን ነው። እዚህ በአስራ አምስት ቀን ሶት የተመለከታቸው የዶክተር መረራ የሕግ አማካሪ ጠበቃ ዶክተር ያዕቆብ ዶክተር መረራ ሕግ አማካሪ ጠበቆች ማናገራቸውን ወደው፣ ነገር ግን በነጻነት የመነጋገር እድል አላገኘንም ሲሉ አማረዋል። ዶክተር ያዕቆብም በጠየቅበት ወቅት መለስካቸው ምናልባት የማንሳት እድል ከነበረ ለመሆኑ ይህን መሰሉ የክስ ሂደት የተለመደ ነው? በምን አይነት የክስ ሁኔታዎችስ እንዲህ ያለው አሰራር ይዘወተራል? ዶክተር መረራ በተያዙ በነጋታው ከቀትር በኋላ አመሻሹ ላይ ነበረ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቦ የነበረው እና ፍርድ ቤቱ እንደቀረቡ ፍርድ ቤቱ ለፖሊስ የሀያ ስምንት ቀን የምርመራ ቀን እንደሰጠውም ይታወቃል። ፍርድ ቤት ሁልጊዜ እንዲህ ያለ የምርመራ ጊዜ በአንድ ጊዜ የሚሰጠው ፖሊስ ተከሳሽን በሽብር ወንጀል ሲጠረጥር ብቻ ነው። ይሄ እንግዲህ የሽብር ወንጀል ህግ ተግባራዊ መደረግ ከጀመረ ወዲህ ያለው ሂደት ነው። ስለዚህ እንግዲህ በሽብር ወንጀል በቀጣይ ከእሱ አይከሰሱ አይታወቅም እና ይህን አስመልክቼም ዶክተር ያዕቆብን እንደ የተጠረጠሩት በሽብር ወንጀል ውድት ጠይቄያቸው ነበረ። እሳቸው አለኝ እስኪ አብረን እንስማ አሉላ። መልካም ክሱ ገና አልተነገረም። መመልከቸው ምን እንደሆነ ክሱ ምን ይዞ እንደሆነ ገና የምናውቀሆነ ስለሰም እሱ ነገረው ከዚ ቤት ብቻ አቅርበው ብዙ ሳነጋግሩት ፍርድ ቤት አቅርበው መልሰውታል። እንግዲህ ይሄ ነው አሉላ ከዶክተር ያዕቆብ ጋር የነበረኝ ቆይታ የሚመስል ነበረ። መልካም መለስካቸው፣ የዶክተር ምርራ የእስር ጉዳይ እና የክስ ሂደት ገና እንግዲህ ብዙ የሚዘገብበት ነው። ተከታይ ቀጥሯቸውም እንዳለ ገልጸሃል። ይህ የመጀመሪያ ከጠበቆቻቸው ጋር የተገናኙበት ሁኔታ የተመለከተ ዘገባ ነው። ለተከታታይ ዘገባዎች እናመሰግናለን። መልካም ምሽት መለስካቸው። በጣም አመሰግናለሁ አበራ። መልካም ምሽት ለአንተም። ቀጣዩ ዘገባ ወዲህ ወደ ዩናይትድ ስቴትስ የሚያመጣን ይሆናል። ኦሃዮ ስቴት ዩኒቨርሲቲ ተማሪ የነበረው ሶማሊያዊ ስደተኛ በዩኒቨርሲቲው ግቢ በመኪናው ሰዎችን ገጭቶ በመቀጠልም በስለት በመውጋት ጉዳት እያደረሰ ወይም ካደረሰ ወዲህ ማህበረሰቡ ይሄ ሰው ምን አነሳሳው የሚለውን ለመረዳት እየሞከረ ነው። በኮሎምበስ ከተማ ከሚኖሩ ሱማሌ ስደተኞች ይበልጥ በጉዳዩ የተጨነቀ ግን አይኖርም። አራሽ አሮብ ሳዲ ያጠናቀረው ዘገባ አለ። ዝርዝሩን ቆንጅት ታየ ታሰማናለች። ከጥቂት ሳምንታት በፊት ጥቃቱ በደረሰበት የኦሃዮ ስቴት ዩኒቨርሲቲ ድባቡ ቀስ በቀስ ወደ ቀድሞ ወትሯዊ ሁኔታ መለስ ማለት ጀምሯል። አብዱራዛቅ አሊ አርታን ባለፈው ወር መኪናውን እያሽከረከረ ዩኒቨርሲቲው ግቢ ይገባና ያገኘውን ሰው በመኪናው መግጨት ይጀምራል። ወርዶም በስለት ይወጋቸው ጀመር። ደግነቱ በጥቃቱ ያገኛቸው ሰዎች ሁሉም ሕይወታቸው ተርፏል። ፖሊስ አርታንን በጥይት መጥቶ ገደለው። አርታን ከሁለት ዓመታት በፊት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ነው ከሶማሊያ ከቤተሰቦቹ ጋር ወደ አሜሪካ በስደት የመጣው። በአካባቢው ከሚገኝ ኮሌጅ በትልቅ ውጤት ተመርቆ ትምህርቱን ሊቀጥል ከሀገሪቱ ትላልቅ ዩኒቨርሲቲዎች አንዱ ወደ ሆነው ወደ ኦሃዮ ስቴት ዩኒቨርሲቲ ተዛወረ። ከአቡበከር አሲዲክ መስጊድ የሃይማኖት አባቶች አንዱ ሆርሴድ ነዋ። አለመታደል ሆነና የምንኖረው እስልምና ሁለት ጽንፍ በያዙ መልኮች በሚገለጽበት ዓለም ነው። በአንድ በኩል እስላማዊ መንግሥት ቡድንና መሰሎቹ፣ በአንድ በኩል ደግሞ እስልምናን የሚፈሩ ቀኝ አክራሪዎች ሞሐመድ ማህሙድ አህመድም ከዚሁ ከአቡበከር አሲዲክ መስጊድ ናቸው። እዚህ ሀገር 25 ዓመት ኖሬአለሁ። ስለዚህ አሜሪካውያን ነን፣ ሙስሊሞችም ነን። ደግሞም ከሌላ ፕላኔት እንደመጣን ተደርገን መታየት የለብንም። የሌላ ዓለም ፍጥረት አንደረግ። የዚች አገር ዜጎች ነን። ሮበርት ፌትራኬስ ፍርሃት ላይ የሚገኘው የኦሃዮ ስቴት ዩኒቨርስቲው አጥቂ የአርታን ቤተሰብ ጠበቃ ናቸው። ተመራጩ ፕሬዚደንት ትራምፕ በሚናገሩት ምክንያት ከፍተኛ ፍርሃት ነግሷል። በጣም ነው የሚፈሩት። ፊታቸው በካሜራ እንዲታይ መፈለጋቸውን እንኳ እጠራጠራለሁ። ኮሎምበስ ከተማ ከሚገኘው የሶማሌ ማህበረሰብ አመራር አንዱ የሆኑት ሐሰን ኦማር ዴሬ ማህበረሰባችን ይህችን አገር ከጥቃት ለመጠበቅ እንደሚረዳ ቃል እገባለሁ ብለዋል። ከህግ አስከባሪዎች ጋር ለመስራት ፈቃደኞች ነን። ከከተማው አስተዳደር፣ ከከንቲባችን ጋር፣ ከሁሉም ሰው ጋር ሆነን የእኛ ማኅበረሰብ አባላት ለሀገሪቱ ደህንነት ጠንቅ እንዳይሆኑ ለመጣር ዝግጁ ነን። የኦሃዮ ስቴት ዩኒቨርሲቲውን ጥቃት ያደረሰውና በፖሊስ የተገደለው አርታን ኮለምበስ ከተማ ሶማሌዎች በብዛት ከሚኖርባቸው የአሜሪካ ከተሞች ሁለተኛዋ ብትሆንም ሰው እያየኝ ሶላት መስገድ እፈራለው ሲል በቅርቡ ተናግሮ እንደነበረ ተጠቅሷል። የአብዱረዛቅ አርታን ቤተሰብ የሚኖርበት ሰፈር አቅራቢያ ያለው መስጊድ ኃላፊዎች ልጁ ብዙም የሚታወቅ እንዳልነበረ ነው የሚናገሩት። በርሱ ድርጊት ግን ሰዎች ማህበረሰባችንን እንዳለ ባደገኝነት ይፈርጁብን ይሆናል ሲሉ ይሰጋሉ። መጽሔታችንን እያገባደድን ነው። የመጨረሻው ርዕስ ደግሞ ይሄ ነው። የሶሪያ መንግስት ኃይሎች አሌፖ ከተማ ውስጥ በአማጽያን ቁጥጥር ስር የቀረውን ክፍል ለማስመለስ በሚያደርጉት ጥረት የጭካኔ ተግባር መፈጸሙን እንዲያቆሙ ሩሲያ ተማጽኖ እንድታደርግባቸው ዓለም አቀፉ ማህበረሰብ እየጠየቀ ነው። በቅርብ የደረሱ ዘገባዎች እንደሚሉት የመንግስት ኃይሎች በአማጽያኑ ተይዞ በነበረው ምስራቃዊ አሌፖ ከገቡ በኋላ ብዙ ሴቶችና ልጆች የሚገኙባቸው ከሰማንያ በላይ ሰዎች ገለዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትናንት ስለ ጉዳዩ አስቸኳይ ስብሰባ አካሂዷል። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የፕሬዚዳንት ባሽር አልአሳድ ወታደራዊ ኃይሎች በምስራቅ አሌፖ በሚገኙ መኖሪያ ቤቶች ውስጥ እየገቡ ሲቪሎችን እየገደሉ ነው ሲሉ ትናንት ተናግረዋል። የባሻር አልአሳድ መንግስት፣ ሩሲያ፣ ኢራንና ተባባሪያቸው የሆኑ ታጣቂዎች የተባበሩት መንግስታት ድርጅት በስብዕና ላይ ተፈጸሙ ለሚለው ጥቃት ተጠያቂዎች ናቸው፣ ምረት የላቸውም። በተባበሩት መንግስታት ድርጅት የሶሪያ መልእክተኛ ባሽር ጃፋሪ በበኩላቸው ሆን ተብሎ ሲቪሎች እየተገደሉ ነው የሚለውን ክስ አስተባብለዋል። የዩናይትድ ስቴትስ የፈረንሳይና የእንግሊዝ ተወካዮች የተጠቀሙባቸውን የፈጠራ ዘገባዎች ሁሉ አወግዛለሁ፣ አልቀበላቸውም። የሶሪያ መንግሥት አሌፖ ውስጥ ሆን ብሎ ሲቪሎችን ኢላማ እያደረገ ነው የሚሉ ሸሪኮቻቸውንና ወጋኞቻቸውንም እንደዚሁ። የፈረንሳይ አምባሳደር ደግሞ ሩሲያ የደም መፋሰሱን ተግባር እንድታቆም ጥሪ አድርገዋል። የሩሲያ አምባሳደር ግን የሶሪያ መንግሥት ኃይሎች አሌፖ ከተማን ሙሉ በሙሉ ከተቆጣጠሩ በኋላ መላ ወታደራዊ እንቅስቃሴ ቆሟል ብለዋል። የሶሪያ አማጽያን ከከተማይቱ መውጣት የሚፈልጉት ሰዎች ሊወጡ የሚችሉበት ስምምነት ላይ ደርሰዋል በተባበሩት መንግሥታት ድርጅት የሩሲያ አምባሳደር ቪታሊ ቹርኪን አብራርተዋል። እዚያ የሚቀረው ህዝብ መውጣት አይኖርበትም። ይሁንና ከወደመው ከተማ ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ። የዩናይትድ ስቴትስ ባለስልጣኖች አሌፖ በመንግሥት ኃይሎች ስለተያዘች የሶሪያ የእርስ በርስ ጦርነት አብቅቷል ማለት አይደለም ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ የአሌፖ ከተማ ከበባ ቢያበቃም እንኳ የሶሪያ የእርስ በርስ ጦርነት አከተመ ማለት አይደለም፣ መቀጠሉ አይቀርም። ጆን ከርቢ የሶሪያ ጉዳይ መፍትሄ ሊያገኝ የሚችለው በመንግስትና በተቃዋሚዎች መካከል ድርድር በማካሄድ ነው ሲሉ የዩናይትድ ስቴትስን አቋም ደግሞ ተናግረዋል። አሜሪካ በሶሪያ ችግር ላይ እጇን አጥባለች ሲል አንድ ጋዜጠኛ የተናገረውን እንደማይቀበሉ ከርቢ አጥብቀው ተናግረዋል። ተኩስ ቆሞ ሰብአዊ አቅርቦት እንዲገባ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ እንዲያሳልፍ የተደረገውን ጥረት የመራችው ዩናይትድ ስቴትስ ነበረች ዩናይትድ ስቴትስ ነበረች። ይሳካል በሚል ተስፋ ከሩሲያ ጋር ውይይት ውስጥ የገባችው ሩሲያ በአሳድ ላይ ተጽዕኖ የማሳደር አቅም ስላላት ነበር ውይይት የተደረገው። ሆኖም ጥረቱ አልተሳካም። ጥረቱ ባለመሳካቱ ዩናይትድ ስቴትስ የሱሪያው ጦርነት በዲፕሎማሲያዊ መንገድ እንዲፈታ ዓለም አቀፍ ዘመቻ የመራች ቢሆንም ደማስቆ በደጋፊዎቿ በተለይም በሩሲያ እርዳታ ጥረቱን አሰናክላለች። አድማጮች አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁንም በነጻ የስልክ መስመር 202 205 9942 የውስጥ መስምር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንሰማለን። ሰላም ቮይስ ኦፍ አሜሪካ፣ እንደምናችሁ ደህና ከርማችኋል? ወይም እንደምናችሁ። ለማንኛውም እባካችሁ መጥፎ መጥፎ አታስተላልፉልን። ሀገራችን እየለማት ነው። ኢትዮጵያ ወደ ላይ የተተኮሰት ነው እየሄደች ነው። በጣም ጥሩ የሄደች ነው። ይህ መጥፎ ነገር ብትተውት ጥሩ ነበር ይመስለኝ። ዛሬ እንደሰማሁት ቮይስ ኦፍ አሜሪካ በእናንተ አካባቢ ነው የሰማሁት፣ ማለት ነው እስከ መኪናዎቹ ከተሰሩ ኢትዮጵያ ውስጥም ከዚህ የበለጠ ምንድን ነው የምንለው? ምንድን ነው የምንጫጫበት ምክንያት ምንድን ነው? ሚኒተሪው መኪናዎች እየሰራ አውጥተዋል። ሜይድ ኢን ኢትዮጵያ የሚባል ተሽከርካሪ ካየን እና ከዚህ የበለጠ ምንድን ነው? ሁሉን ነገር ሰምቸዋለሁ በትግርኛ ሲናገር ዛሬ በቮይስ ኦፍ አሜሪካ እና ባካቸው ጥሩ የሆነ ነገር ብናወራለት ጥሩ ነው የምንሄደው። እሳት የሚያቃጥል ብናወራለት ደግሞ በጣም መጥፎ ነው። እና ጥሩ ጥሩ ብታወሩት ይህንንም ያው ግዴታ ነው አውሩ። የሚበልጥ መጥፎ ነገር ስለምትሆኑ ስታወሩ ይህን ነገር ቢቀር ጥሩ ነበር ይመስለኝ። ሀገር የሁላችን ነው። ጥሩ ጥሩ የሆነው ጭምር እያደረጋችሁ ብትናገሩ ጥሩ ነው ይመስለኝ። እገሌ ታሰረ፣ እገሌ ተወጣ። ወንጀለኛ ከሆነ ታሰራል፣ ይፈታል። እዚህ ስርዓት መስራት ነው። ዎች እንደምን አላችሁ ከዶክተር ነገሪ ሌንጮ ጋራ ያደረጋችሁትን የጥያቄ መልስ አዳምጠነዋል። ዶክተር ነገሪ ከተናገሩት ውስጥ አንድ ቁም ነገር ተናግረዋል። ይኸውም ንብረት ይተካል፣ የሰው ህይወት ግን አይተካም አሉ። ይሄን አባባል በሀያ አምስት አመት አገዛዝ ውስጥ ከገዣችን ባለስልጣኖች ለመጀመሪያ ጊዜ ስሰማሁ በጎ አባባል ነው። በአንጻሩ አሁንም የስርዓቱ ብዙሃን መገናኛና አቅንቃኞች እንዲሁም ካድሬዎች እየለፈፉ ያሉት ስለ ንብረት ነው። አንዳንድ ተባራሪ ስለተቃጠሉ መኪናዎች የአባባርሻዎች ስለነሱ ነው የሚለፍፉት ስለሚገሉት የሰው የሰው ልጅ ውድ ሕይወት ስለሚያስሩት ስለሚ በዱላ ስለሚሰባብሩት የሰው ልጅ አካል ምንም ደንታ የላቸው። የሚሰበስቡትን ሀብት ስናይ የአማራ ለም መሬት የወልቃይት ጠገዴን፣ የሁመራን፣ የዳንሻን፣ የጸለምትን፣ የራያ ቆቦን መሬት የሚቆጣጠሩትን ስናይ እውነትም ለንብረት ነበር እንጂ ጫካ የገቡት። ተጨቆንኩ ያለማ ህዝብን አይጨቁንም። ተበደልኩ ታፈንኩ ያለማ ያንን ግፍ ስለሚያውቀው ያየጠላውን ግፍ በሌሎች ላይ አይጭንም። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ በተስተናገዱ ፕሮግራሞቻችን ላይ አስተያየቶቻችሁን ስጡ፣ ተሳተፉ። አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ከሰላሳ አምስት ያመለክታል። ርዕሰ ወሬዎቹን በአጫጭሩ አዲሱ አበባ ያሰማናል። የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግስታት ዋና ጸሐፊ መሪዎቹ ኃይሎች ህንፃውን በአስቸኳይ ለቀው እንዲወጡ ጥሪ አቅርበዋል። አዲስ ይፋ በሆነ አንድ ዘገባ መሠረት በናይጄሪያዋ ቦርኖ ግዛት የሚገኙ ሁለት ሶስተኛዎቹ የጤና ተቋማት አንድም ወድመዋል አልያም ተዘግተው ሥራ አቁመዋል። ይህም የሆነው በአማጺው ቡድን ቦኮ ሀራም ቁጥጥር ስር ያሉ ቦታዎች በመሆናቸው ነው ተብሏል። ፕሬዚዳንት ባራክ ኦባማ ለካንሰር ምርምር ለሱስ አስመጪ ማስወገጃ የዕፅ ማስወገጃ ሥራና ለአእምሮ ጤና አገልግሎት የሚረዳ የ6.3 ቢሊዮን ዶላር እርዳታ ሰነድ ማጽደቃቸው ተነገረ። ዩናይትድ ስቴትስ አሜሪካ የካንሰር ህመምን ለማጥፋት ቀዳሚው አገር መሆን እንዳለባት አምናለሁ። እናም ብዙ ሰዎች ከሚያስቡት በላይ ጉዳዩን በስኬት እያካሄድን ሲሆን ይህ የአሁኑ ህግ ደግሞ ይበልጥ ወደ ፍጻሜው ያዳርሰናል። በዚህ በዋይት ሀውስ በተከናወነ ስነ ስርዓት ላይ ፕሬዚዳንት ኦባማ ምክትል ፕሬዚዳንት ጆ ባይደን ለዚህ ከፍተኛ አስተዋጽኦ ማበርከታቸውን ገልጠዋል። ዜናው አበቃ። አድማጮች፣ የሁለተኛውን አጋማሽ ቀደም ባሉት የሰዓቱ የዓለም ዜናዎች ጀምረናል። አሁን ለዚህ ክፍል ቅዳሜ ወዳደረግነው ቅንብር ነው የምናልፈው። በደቡብ ወሎ በርካታ የሰማያዊ ፓርቲ አባላትና ደጋፊዎች መታሰራቸውን የፓርቲው ሊቀመንበር አስታወቁ፣ ይላል ዘገባው። የእስሩ ሁኔታ በግብታዊነት የሚካሄድ በመሆኑም እጅግ ተቸግረናል ሲሉ ሊቀመንበሩ አማረዋል። በኦሮሚያ ክልል ምዕራብ ጎጂ ዞን ገራማ ገራማ ወረዳ ተመሳሳይ ችግር እንዳለም የሰማያዊ ፓርቲ የዞኑ አስተባባሪ ገልጠዋል የወረዳው የጸጥታ ኃላፊ በበኩላቸው ከህግ ውጭ የተፈጸመ እስራት የለም ሲሉ ነው መልስ የሰጡት መለስካቸው አመሃ ዝርዝሩን ይዟል የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ እንደሚሉት የአስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላላ ከ94 የማያንሱ አባላት ታስረዋል ከአስቸኳይ ጊዜ አዋጁ ወዲህ ደግሞ 23 አባላት እንደታሰሩና ይህንኑ ለመርማሪ ቦርዱ እንዳመለከቱ ይናገራሉ። ቦርዱም ተጣርቶ ይለቀቃሉ የሚል መልስ ከሰጣቸው በኋላ ታሳሪዎቹ ወዳልታወቀ ቦታ መወሰዳቸውን ያስታውሳሉ። እነዚህን እስረኞች አሁን ይገኛሉ በሚሉባቸው ስፍራዎችም ማንም ሰው ሊጠይቃቸው እንደማይችል አቶ የሸዋስ ይናገራሉ። እንደ ምሳሌም የፓርቲው የውጭ ጉዳይ ኃላፊ ናቸው የተባሉት አቶ አበበ አካሉን ባለቤታቸውና ልጆቻቸው እንኳን ሊያገኟቸው አልቻሉም ብለዋል። አሁን በደቡብ ወሎ ተጀመረ ያሉትን እስር ደግሞ እንዲህ ይገልጹታል። አፈሳ ነው። ደቡብ ወሎ ሀይቅ ላይ የፓርቲው አባላት፣ ደጋፊዎች ታፍሰዋል ማለት ይቻላል። ሀምሳ ሰው ነው ለምሳሌ አንድ ቦታ ላይ የታሰረው ሀምሳ ሰው፣ አንድ ቦታ ላይ አስራ አራት ሰው፣ አንድ ቦታ ላይ ሰባት ሰው የቀጠለ ነው። ከባለፈው የአስቸኳይ ጊዜ ዋጁ ነው ለማለትም፣ ህግ ነው ለማለትም ተቸግረናል። ምክንያቱም ዝም ብሎ ግብታዊ ነው እስሩ። በምን ምክንያት ነው መጠየቅ አይቻልም። ክስ የለም፣ ምርመራ የለም። ወዳልታወቀ ቦታ ነው የሚወሰዱት። የተወሰኑት እንደውም እየፈሩ ከሰፈራቸው እየተሰደዱ ነው አሁን። የፓርቲ አባል በመሆናቸው ብቻ በቃ ከሌ ታሰረ፣ ስለዚህ ቀጣዩ እኔ ነኝ ማለት ነው እያሉ ቦታቸውን እየለቀቁ ነው እየሄዱ ያሉት አሁን እና ምንም ይሄ ነው ለማለት በአስቸኳይ ጊዜ አዋጁ ነው ህግጥ ሰው ነው ወይ ከከሌ ጋር ተገናኝተው ነው ወይ ብሎ እንኳን አይደንቲፋይ ለማድረግ በጣም አስቸጋሪ ሆኖብናል። አቶ የሸዋስ አሁን ተፈጥሯል የሚሉት ሁኔታ በተቃዋሚ ፓርቲነት ተደራጅቶ ለመስራት እጅግ አስቸጋሪ እንደሆነ ነው የሚገልጹት። ስለዚህ ወይ በፓርቲ መደራጀት አይቻልም እዚህ ሀገር፣ ስለዚህ አቆሙ፣ ሰርተፊኬታቸው መልሱ ነው ማለት ያለበት መንግስት፣ ወይም ደግሞ ንጹሕ የሆነውን ሰው እያጣራ መልቀቅ ነው ያለ። እስካሁን አንድም ሰው የተለቀቀ የለም፣ አንድም ሰው። የሚያዘው ግን እኛ እስካሁን እስከወቅ ነው ድረስ በየቦታው መዋቅር አለ፣ የደወሉ ይነግረናል። የፓርቲ አባል ስለሆነ ብቻ ነው የሚያዘው። ይህን ን ይህን ጥሳችኋል እኮ አይባሉም። ለምሳሌ አዲስ አበባ ላይ ያሉት የተለጠፈውን ስናየው መንግስትን ማጥላላት ነው የሚለው ከዚህ በፊት ሀያ ሶስት ሰዎች ያልኩ የተቃዋሚ ፓርቲ አባል ሆኖ አማራጭ ሀሳብ አምትቶ የሚቃወም ሰው መንግስትን ሊያወድስ አይችልም። የሰማያዊ ፓርቲ በኦሮሚያ ክልል የምዕራብ ጉጂ ዞን አስተባባሪ አቶ በድሉ መንግስቱ ደግሞ ለፓርቲው ጠቅላላ ጉባኤ ወደ አዲስ አበባ ከመጡ በኋላ የፓርቲው አባል በመሆኔ ብቻ ቤቴ ከህግ ውጭ ተሰብሮ ንብረቴ ተዘርፈዋል፣ ባለቤቴም በእኔ ምክንያት ታስራለች ሲሉ ይናገራሉ። በኮማንድ ፖስት ተደራጅተናል የሚሉ አካላት ከኋላ በኩል የመኖሪያ ቤቴን ሰብረው ገብተው የተለያዩ የፓርቲውን ሰነዶች እና ንብረቶች፣ ካርኔዎች እንዲሁም ባለቤቴ ጫማ ሽጣ ያስቀመጠችውን 9700 ብር፣ እኔ ቤት ውስጥ በጥሪት ያስቀመጥኩትን 25 ሺ ብር ከቤት ዘርፈው ከሻንጣ ውስጥ ወስደው ሻንጣውን በታት ነው ዘርፈው ቤቱን ክፍት አድርገው ጥለው ሄደዋል። ባለቤቴን ከቤተ ክርስቲያን ስትመጣ አራት ሰዓት አካባቢ ላይ ኢሰባዊ በሆነ ድርጊት እየተደበደበች እየተገፈተረች በታጣቂ ሚኒሻ ኃይል ወደ ፖሊስ ጣቢያ ተወስዳ ታስራ ነበር። በምዕራብ ጉጂ ዞን የገላና ወረዳ ጸጥታ ኃላፊ አቶ አበበ ዲከው በበኩላቸው የአቶ በድሉ ባለቤት ወይዘሮ ምስራቅ አሰፋ በቁጥጥር መዋላቸውን ባይክዱም ውንጀላውን ግን አስተባብለዋል። አይ የተደፈረ መብትም የለም። መታሰሩ ለጊዜ አሁን በሕግ ቁጥጥር ስር ነው አለችው። ምንም ተደፈራት ሰብዊ መብትም የለም። ሆነ የምናጣራው ነገር ስላለ ነው። ተጨባጭ መራጃም አለን። በተጨባጭ መራጃ ጋር አዋጁ ጋር ተያይዞ ወንጀለኛ በመሸሸግ እና ተፈላጉን በመደበቅ ነው እና በተጨባጭ ማስረጃም ሁሉም ነገር በተረጋገጠ ነው። አሁን ጊዜ እየተጣራች ነው አለችው እንጂ እሷ ብቻ ሳይሆን ማንም እየተጣራ ያለ በአሁኑ ሰዓት ከነውጥ ጉዳይ ጋር ተያይዞ የነበሩ ሰዎችም ሁሉም እየተጣራ እንዳለ እንደ ማንኛውም ሰው እየተጣራች ነው አለችው። አቶ በድሉ በባለቤታቸው ላይ የተፈጸመው በደል ይህ ብቻ እንዳልሆነና ከመጀመሪያው እስር በኋላም ስለተፈጸመው ሁለተኛ እስር ይዘረዝራሉ። ዳር 25 ቀን አሁንም እሁድ ለት ነው። ስምንት ሰዓት አካባቢ በቤቱ መጥተው ፈተሹ። ፈትሸው የሚያስወነጅላቸው ነገር በሚያጡበት ሰዓት ቤት ውስጥ ንግድ ፍቃድ አላት ምስራቅ አሰፋ አገኘሁ የሚል የጫማ ንግድ ፍቃድ አላት ከመደርደሪያ ላይ ዘጠና ሰባት ጫማ ዘጠና ሰባት ጥንድ ጫማዎችን በጆንያ አስጭነው ወስደው እሷንም እየገረፉ ወስደው አስረዋታል። ይሄን ይመስላል። ከፍተኛ በደል ነው የደረሰብኝ። ኢሰብአዊ የሆነ አያያዝ ነው እሷ ላይም እየደረሰ ያለው። ከሰው ጋር እንዳትገናኝ ተደርጓል። ምግብ እንዳይገባላት ተደርጓል ። ዘመድ እንዳይጠይቃት ተደርጓል። ይህን ይመስላል። የወረዳው የጸጥታ ኃላፊ ደግሞ ይህ አልተፈጸመም ነው የሚሉት። በትም አልተሰበረም፣ የተዘረፈ ንብረትም ያለም፣ ሕገወጥ ይሄ ኮንትሮባንድ ዕቃ ተይዟል። ኮንትሮባንድ ደግሞ የትም የሚያዝ ነው። ኮንትሮባንድ ጫማ ተይዟል የተወሰነው ከቤት ውስጥ እሷ ባለችበት ተቆጥሮ ነው ሰው ባለበት ስለዚህ ይሄ ነው ያለው እንጂ ያለ አግባብ የሌለው የተዘረፈ ለእኛም ያመለከተችው ነገር የለም እኛም ሰው ባለበት ነው ሁሉም አካል ባለበት ነው ከተማ ውስጥ ገጠርም አይደለም ይሄ እየተሳሳቴ ነው ለእናንተ የደረሰው ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ ከአድማጮች ለቀረቡ ጥያቄዎች በሰጡት መልስ እንዳስታወቁት በአሁኑ ጊዜ ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩትን ሰዎች ቁጥር በእርግጠኝነት የሚያውቀው ኮማንድ ፖስት እንደሆነ መጥቀሳቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውም እናመሰግናለን። ለዛሬው ዲሞክራሲ በተግባር ያደረሰንን ዘገባ ነበር የተከታተላችሁት። አሁን በስርጭታችን የጊዜ ሰሌዳ መሠረት አሜሪካና ህዝቧ መሳሪያ ያልያዘው ጥቁር አሜሪካዊ ታዳጊ ወጣት ማይክል ብራውን በፖሊስ ጥይት ተመቶ መገደሉን ተከትሎ ከተማይቱ ሁከት ከበጠበጣት ከሁለት ዓመት በላይ ተቆጠረ። ታዲያ አሁንም የከተማዋ ፖሊስ ሰራዊት ተሃድሶ ሥራ አላበቃም ይላል። ማይክል ብራውን በጥይት ከተመታ በኋላ በተከተለው ምርመራ በከተማዋ ፖሊስ ክፍል፣ በፍትህ ዘርፉ ውስጥም የቀለም ልዩነትን መሰረት ያደረገ አድሎና ከሕገ መንግስቱ ውጭ የሆነ አሰራር እንዳለበት ተገኝተዋል። የአሜሪካ ድምጹ ክሪስ ሲምኪንስ በቅርቡ ወደ ከተማዋ ተመልሶ ከአዲሱ የፖሊስ አዛዥ ጋር ተዋይቶ ስርዓቱን ለመቀየር ያለ እረፍት እየሰሩ መሆኑን ነው ያመለከቱት። ቆንጂታዬ ለዛሬው አሜሪካና ህዝቧ እንዲህ አቀናብረዋለች። የፈርገሰን ፖሊስ አዛዥ ዴልሪሽ ሞስ በከተማዋ የፖሊስ ሰራዊት ውስጥ የማስተካከል እርምጃ እንዲወስዱ ኃላፊነት ተሰጥቷቸው ተያይዘውታል። አሁን ትልቁ ፈተና የፍትህ ሚኒስቴር ያለው ስልጣን ምን ያህል ነው የሚለው አይደለም። ዋናው ፈተና የፖሊሶች እጥረት መኖሩ ነው። ማይክል ብራውን እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት ከተገደለ በኋላ የፈርገሰን ፖሊስ ብዙ ፖሊሶች ተሰናብተውበታል። የፍትህ ሚኒስቴር ባካሄደው ምርመራ በሰራዊቱ በኩል በጥቁሮቹ የከተማይቱ ነዋሪዎች ላይ ያድሎ ተግባር ይፈጸም እንደነበረ ደርሶበታል። ጥቁሮች ከከተማዋ ህዝብ ሁለት ሶስተኛው ሆነው ሳለ የትራፊክ ህግ በመጣስ ፖሊስ በሚያቆማቸውና በሚታሰሩት በሙሉ ማለት ይቻላል ጥቁሮቹ የሚበልጡ መሆናቸውን በምርመራው አግኝቶታል። ፖሊስ አንድ ሰው አንገላታ የሚል ወሬ ስሰማ፣ ሌላ ፖሊስም ይሁን ማንንም የሙያ ስርዓት በጎደለው መንገድ አያያዝ ከፈጸመ ያ የተለየ ክስተት ሳይሆን ቀድሞውንም ከውስጥ ያለ ጉዳይ መሆኑን ይጠቁመናል። ስለዚህ ያን ከግንዛቤ አስገብተን ተግተን እንሰራለን። አንጋፋ የማያሚ ፍሎሪዳ ፖሊስ የነበሩት ዶልሪሽ ሞስ ከሰላሳ ሁለት ዓመታት አገልግሎት በኋላ ጡረታ ሊወጡ የነበራቸውን እቅድ ትተው ነው ዘንድሮ የፈርገሰን ፖሊስ ሰራዊት አዛዥ ሆነው ለመስራት የወሰኑት። ሞስ በ1980 ዎቹ አመታት በፖሊሶችና በጥቁሮች የከተማይቱ ማህበረሰብ መካከል በተፈጠረ አምባጓሮ ወቅት የዚያች ከተማ ነዋሪ ታዳጊ ወጣት ነበሩ። ታዲያ ችግር ላይ ላሉ መስሪያ ቤቶች መላ በመፈለግ ረገድ የምከተለውን ፍልስፍና አቅጣጫ ያስያዘልኝ ያካበትኩት ተመክሮዬ ነው ይላሉ ደልሪሽ ህገ ወጥ ተግባር የሚፈጽሙትን ፖሊሶች ህግ ፊት አቀርባቸዋለሁ። የፖሊሱን ሰራዊት የሚያዋርዱትን ደግሞ አባራለሁ። ስለዚህ አንዳንዶቹ መልእክቱ ደርሷቸዋል ብዬ አስባለሁ። የፈርገሰኑ ሁከት በሀገሪቱ ዙሪያ በፖሊሶች ላይ ተቃውሞ ቀስቅሶ ከርሟል። የፖሊስ አዛዡ ደልሪሽ ሞስ ለመቀየር የሚፈልጉትን እንዲህ ሲሉ ይገልጻሉ። በመሰረቱ ሰው ፖሊሶች የሚሰሩት ህዝብን ለመርዳት መሆኑን እንዲረዳ ፈልጋለሁ። ፖሊሶቹም ስራቸው ህዝብን መርዳት መሆኑን መገንዘባቸውን ማረጋገጥሻለሁ። ይህ ደግሞ የማፈቅረውን ሙያ ከጥፋት ለመታደግ ወሳኙ መንገድ ነው ብዬ ያስባለሁ። የፈርገሰን ከተማ የፖሊስ አዛዥ ለቪኦኤው ክሪስ ስሚት እንዳስረዱት አሁን እሳቸው በሚመሩትና ውጥረት ላይ በከረመው የፖሊስ ሰራዊት የይዞታ ለውጥ እርምጃዎችን እየወሰዱ በጎኑ ደግሞ አዳዲስ ፖሊሶችን በመቅጠርና ስራ ላይ እንዲቆይላቸው በማድረግ ጥረት ላይ መሆናቸውን አስረድተዋል። ተከታዩ ዝግጅት ወደ አዲስ አበባ የሚመልሰን ይሆናል። ዘገባውን የላከልን ደግሞ እስክንድር ፍሬው ነው። የድሬዳዋ ድልጮራ ሆስፒታል ኤች አይቪ ለመዋጋት በዩናይትድ ስቴትስ መንግሥት ከሚደረገው ድጋፍ ማሳያዎች አንዱ ነው። በሆስፒታሉ ቅጥር ግቢ ካለው ህንፃ እስከሚሰጡት አገልግሎቶች ይህንኑ መመልከት ይቻላል። ሰሞኑን ወደ ድሬዳዋ በተጓዘው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሉካን ቡድን ከተጎበኙት ስፍራዎችም አንዱ ነበር። ከልዑካን ቡድኑ አባላት አንዱ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰን ይህንኑ ሀሳብ አጠናክረዋል። አሁን ያለንበት ህንፃ ራሱ ይህ የድል ጮራ ሆስፒታል የተመላላሽ ሕክምና ክፍል ነው ከዩናይትድ ስቴትስ መንግሥት በተገኘ እርዳታ በዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፋር ገንዘብና በአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ የቴክኒክ ድጋፍ የተገነባ ነው። ይህ አጠቃላይ የሆነ አገልግሎት የሚሰጥ የተመላላሽ ሕክምና ክፍል ነው። የእናቶች ጤና፣ ኤች አይቪ ከእናት ወደ ልጅ ወይም ወደ ጽንስ እንዳይተላለፍ የሚደረግ ጥንቃቄ፣ የኤች አይቪ ምርመራ ሕክምናና እንክብካቤ፣ የላብራቶሪ አገልግሎት የመሳሰሉትን ይሰጣል የእኛ ሰራተኞችም የገንዘብና ቀጥተኛ የሆነ የቴክኒክ ድጋፍ በማድረግ ከከተማው አስተዳደር ጤና ቢሮ ጋር ይሰራሉ። የዱካን ቡድኑ አባላት በሆስፒታሉ የሚሰጡ የተለያዩ አገልግሎቶችን ተዘዋውሮ ተመልክተዋል። የድሬዳዋ አስተዳደር የጤና ቢሮ ኃላፊ ዶክተር ሙሉቀን አርጋው እንዳሉትም ከዩናይትድ ስቴትስ የሚገኘው የገንዘብ ድጋፍ በርካታ አገልግሎቶችን ለማከናወን እያገዘ ነው። ለህብረተሰቡ የሚሰጠው አገልግሎት ስለ ኤች አይ ቪን በተመለከተ ለህብረተሰቡ የሚሰጠው አገልግሎት የሚጠናከርበት ተቋማቱ ይህን ሲባል ምን ምን ምን ይጨምራል? የኤችአይቪ ምርመራ ህክምና፣ ከተገኘባቸው በኋላ ደግሞ ክትትሉና ድጋፉ፣ እነኚህ ስራዎች የሚሰሩት ፔፕፋር እየሰጠን ባለው ፈንድ ነው። ስለዚህ ሙሉ በሙሉ ማለት ነው ወይስ ስንት በመቶ ሆነ በመቶኛ ይሸፍናሉ? ካስቀመጡ እንግዲህ አብዛኛው ማለት እንችላለን። አብዛኛው በፔፕፋር ሰፖርት ነው የሚሰራው። ባለሙያዎቹን ሀየር አድርጎ ባለሙያዎቹ ሰርቪስን እንዲሰጡ የማድረጉን ስራ ግን መንግስት ነው ወስዶ የሚሰራው ማለት ነው። ስለዚህ ፔፕፋር እየሰጠን ያለው ሰፖርት ለህብረተሰቡ ምን አስተዋጽኦ አድርጓል? ካለን አፍተሮል ሁሉም ስራው ኤች አይ ቪ መቀነስ ነው። ኤች አይ ቪ ትራንስሚሽን መቀነስ ነው። መርምረን ፖዚቲቭ ማግኘቱ፣ ያገኘነውን ህክምና ማስጀመሩ፣ ህክምና የጀመር ነው ደግሞ ቫይረሱ በውስጡ ሰፕረስ መሆኑን የምንከታተለው ሶስቱ ዘጠናዎች የሚባለው ፣ ስለዚህ መተላለፉን ለመቀነስ ነው። ስለዚህ እየተደረገ ያለው ድጋፍ እያንዳንዱ ቤት እየጠቀመ ነው ብለን ነው የምናስበው፣ ምክንያቱም ኤች አይ ቪ እንዳይሰራጭ፣ እንዳይተላለፍ እያደረግን ስለሆነ ማለት ነው። የድሬዳዋ አስተዳደርና የዩናይትድ ስቴትስ አጋሮቹ እየሰሩ ያሉት 90 90 90 የተባለውን ዓለም አቀፍ እቅድ ለማሳካት ነው። እንደ አውሮፓውያን አቆጣጠር በ2020 90 ከመቶ የሚሆኑ ሰዎች ምርመራ አድርገው ራሳቸውን እንዲያውቁ ማድረግ የመጀመሪያ እቅድ ነው። ቫይረሱ ከተገኘባቸው ሰዎች 90 ከመቶ የሚሆኑት ያልተቋረጠ የዕድሜ ማራዘሚያ እንዲያገኙ ማድረግ ደግሞ ሁለተኛው እቅድ ነው። ሶስተኛው እቅድ ደግሞ መድኃኒቱን ከሚወስዱት ሰዎች ዘጠና ከመቶ የሚሆኑት የቫይረሱን መጠን በከፍተኛ ሁኔታ መቀነስ እንዲችሉ ማድረግ እንደሆነ ተመልክቷል። ወደ ግማሽ ሚሊዮን የሚጠጋ ሕዝብ በሚኖርበት የድሬዳዋ አስተዳደር የኤች አይቪ ስርጭት 3.2 ከመቶ እንደሆነ መረጃዎች ያመለክታሉ። ቫይረሱ በደማቸው ውስጥ ያለ ሰዎች ቁጥርም ከዘጠኝ ሺ በላይ እንደሆነ ይገመታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በፕሬዝዳንቱ የአስቸኳይ ጊዜ የኤድስ እርዳታ ፔፕፋር አማካኝነት ከዩናይት ስቴትስ መንግስት እየተደረገ ያለው የኤችአይቪን ስርጭት ለመቀነስ ያገዘ መሆኑን የድሬዳዋ አስተዳደር ባለስልጣናት የተናገሩበትን ዘገባ ነበር የተከታተላችሁት። እስክንድርን በድጋሚ አመሰግናለሁ። አድማጮች፣ አሁን ተከታዩ ሳምንታዊ ቅንብር ሴቶችና ቤተሰብ የተባበሩት መንግሥታት ድርጅት የሴቶች ጉዳይ ቢሮና ሌሎችም ድርጅቶች ይህን ሰሞን እንደ አውሮፓ አቆጣጠር ካለፈው ኅዳር 26 እስከ ታኅሳስ 10 በነበሩት ቀናት በሴቶች ላይ የሚፈጸም ጥቃት እንዲቆም ጥሪ የማቅረብ ዘመቻ ሲያካሂዱ ቆይተዋል። ለዚህ ጥረት ማኅበረሰባዊ ተቋማት ትልቅ ሚና ስላላቸው በእነርሱ አማካኝነት የተጠናከረ ጥረት ለማድረግም ድርጅቶቹ ይሠራሉ። ቆንጅታዬ፣ ባለፈው ሳምንት የተባበሩት መንግሥታት የሴቶች ቢሮ የምስራቅ አፍሪካ ዲሬክተር ጋራ በተካሄደ ቃለ መጠይቅ የተቀነባበረ ዘገባ ተከታይ ክፍል ይዛ ቀርባለች። ኢትዮጵያ ውስጥ በሃይማኖት አባቶች አማካኝነት እየተሰሩ ያሉ ስራዎችንም ትዳስሳለች። ምስራቅ ጎጃም ውስጥ ያለ እድሜ ጋብቻን፣ ግርዛትን፣ የቤት ውስጥ ጥቃትን የመሳሰሉትን ጎጂ ልማዶች ለማስወገድ በቤተ ክርስቲያን በኩል ጥሩ የሆነ ጥረት እየተደረገ መሆኑን ዩኤን ዊመን የተባበሩት መንግስታት የሴቶች ክፍል በድረገጹ ላይ ሰፋ አድርጎ አትቷል። በቤተ ክርስቲያን አባቶች አማካይነት በርካታ ነዋሪዎችን ልጆቻችሁን ያለዕድሜ አትዳሩ በማለት ጎጅነቱን አስተምረው ከአራት መቶ በላይ ሴቶች ልጆች እንዳይዳሩ ለማድረግ ችለዋል ብሎ ጽፎላቸዋል። ይህ ጎዛምን እና ሲናን በተባሉት ወረዳዎች ነው። ብፁዕ አቡነ ማርቆስ በመንበረ ፓትርያርክ ጽህፈት ቤት የስብከተ ወንጌልና ሐዋርያዊ ተልዕኮ እንዲሁም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። በዩኤን ዊመን መግለጫ ላይ ስማቸው ተጽፏል። በቴሌፎን አግኝቻቸው ምን ጥረት እያደረጋችሁ ነው ብያቸው ነበረ። ያስረዱናል። እናንተም ይህንን ጎጂ ልማድ ታገሉ ብለዋል። አቡነ እሺ እንግዲህ ይህም ፕሮግራም አዘጋጅታችሁ ኢንተርቪው ማድረጋችሁ ትልቅ ነገር ነው። እግዚአብሔር ይስጥልኝ። አሜን። እንግዲህ ጎጂ ልማድ መሚል መንግሥትም በሚያወጣው ፕሮግራም ቅድሚያ ለዚህ ገራች ቤተ ክርስቲያኑ ናት በሚል ፕሮግራም አውጥተን እንግዲህ በየሀገረ ስብከቱ ነው ፕሮግራሙ። በእውነት ሁላችንም አብረን በየመድረኩ ከዚያ በኋላ በየሀገረ ስብከታችን ይህም ብቻ ሳይሆን ጎጅ

ስናት ስናት ነው የሚባል። እንደው በአጋጣሚ በመላለት ሰው ሲሰማው ለማለት ነው ስም ሆነ ፊት ችግር ግን፣ አጠራሩ ስናን ይባላል። እና ብዙ ጊዜ ነው እንግዲህ ያደረግነው ከሀገረ ስብከት ከመኖረ ብስና ጀምረን እዚያ ስልጠናውን እየሰጠን ባለሙያ እየጋበዝ። የሃይማኖቱ ትምህርት ደግሞ ጨው ነው ምንጊዜም እንደው ሌሎች በሥጋዊ ትምህርት ስም መስጠቱ እንዲህ ነው በሚለው እንጂ እሱን በተለይ በስፋት ሰልጥነው የሚያሰለጥኑ እርሱ ያላቸው እውቀት ያላቸውን ሊቃውንት ወደ አራት መቶ ነው መሰላ አንዴ እንደው ያሰለጠን እንደሱ። እዚያ ደግሞ ወደ ወረዳ ይህም ከዚህም በበለጠ በየወረዳዎቹ ሁለቱን ሶስቱን ወረዳ አንድ እያደረግን ስራ ሰራን። ግዝረትንም ጎጂ ባህል የተባለውን ስካርንም፣ በውሸት በሐሰት መመስከርን፣ ሰው ማሳሰሩን፣ ነፍስ ግድያውን፣ ያለ እድሜ ጋብቻ፣ የተንዛዛ ድግስ እኒህ ሁሉ አጀንዳዎች ነበሩ። ትምህርቱን በምትሰጡበት ጊዜ ማህበረሰቡ ላይ ዘንድ ያለው አቀባበል ምን ይመስላል? አዎ እንግዲህ ትምህርቱ ስንሰጥ በምሳሌ ነው። እኔ አሁን ለምሳሌ ሳስተምር ብዙ ተቀባይነት ሰው በሚያዩ በህሉ በሸቱ በድንቹ ነው የምመስለው ብዙ ጊዜ እሺ። እንዴት ነው በምሳሌ ምልክት መቼም ተፈጥሮ መማሪያ ነው ላወቀው ሰው እንደው እኛ ፈለሰፍ ነው እያደረግን ነው እንጂ ደጋሰል በድንቹ ነው የማስተምራቸው። እና ይገባቸዋል። ትልቅ ወዲያው መግባቱን እዚያው ታገኛለሽ። እዚያው ሲረዱልሽ ማለት ነው ይረዱታል። እዚያው በሚያውቁት እንግዲህ ስርዓተ ትምህርቱ ጭምር ነው የሚያገነትረው። ሰው ጆሮ እንዳይሰጥ የሚያደርገው ያቀራረቡ ነው። እኔ በማ- ያው እንደው ገበሬው በሚወጣበት በሚወርድበት፣ በጠቅላላ በስመ ፍጥረት ነው እና ይህም እዚያው ይወስናሉ እዚያው እነሱንና በነፍስ አባት በኩል ያለ ጊዜ ጋብቻ ሲደረግ እንዳይባርግ እንዲገዝት በዚህ መልክ ይደረጋል። እንግዲህ በዚህ ጥሩ ውጤት ቅድም እንደተባለው እዚህኛው ወረዳ ብቻ ሳይሆን በብዙ ወረዳ ውጤት አግኝተናል። አባታችን በዚህ ስራችሁ፣ በዚህ ጥረታችሁ ማን ነው የሚያግዛችሁ? ከመንግስትም በኩል ይሁን ከተባበሩት መንግስታት፣ ከአለም አቀፍ ድርጅቶች ምን አይነት እገዛ ታገኛላችሁ? እንግዲህ ይሄ ለዚሁ እየተባለ የሚሰጧሉ የተለያዩ ድርጅቶች እንግዲህ ያንን ለነዚህ ለእለት ለተሰበሰቡ ከሩቅ ለመጡት ትራንስፖርት፣ ከቅርብ ለመጡት ደግሞ ምሳ መበያ እንደዚያ እኛም ደግሞ እንጨመርበታለን እንትኑ ሲያጓጓን ከእኛም ጨመር ከሀገረ ስብከታችን እንደሱ እሱ እያደረግን ነው። ስሙ እንግዲህ የተለያየ በጎ አድራጊ ድርጅቶች አሁን የምትዩ ተቋም ከላይ ነው የሚመጣ። እሺ። እና በእሱ መልክ ነው እንደኛ አይነቱስ ራዲዮ ጣቢያ የመሳሰለው መገናኛው ምን ቢያደርግ ነው ጥሩም የሚሆነው? እንዲህ እንዲህ አይነቱን ጎጂውን ልማድ ለማስቀረታ እንደው ግረ መንገዶ ምክሮን ቢሰጡ ይህም እንደዚህ አሁን እንደምናወራው የገባቸውን ሰው እያነጋገሩ ያንን ወደ ዓለም ማሰራጨት ነው እንጂ ሌላ ሌላ ምን አለ ሌላ ምን አለ ብለዋል። አልጨረሱም። በርከታ ያለ ነው የተወያየ ነው። ብፁዕነታቸውን እናመሰግናለን። በሚቀጥለው ሳምንት እንቀጥላለን። መልካም ጥሩ ውይይት ነው። አድማጮች ፕሮግራማችን እየተገባደደ ነው። በ19 በ22ና በ25 ሜትር ባንድ ስናሰማ የቆየነው ፕሮግራም አልቋል። ለዛሬ ያስተናገድ ናችሁ አዲሱ አበበና እኔም አሉላ ከበደ፣ ቀናባሪያችን ብርሃን ያሉና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ነገ ከሶስት ሰዓት ጀምሮ ደግሞ በሚተላለፈው ፕሮግራም እንገናኛለን።